ወይዘሮ አና ጎሜዝ በጉባኤው ሂደት ጣልቃ በመግባት ባለፈው እሁድ በኢትዮጵያ ለበዓል በተሰበሰቡ በመቶ ሺዎች በሚቆጠሩ ሰዎች ላይ በተተኮሰ ጥይትና ከዚሁ ጋር ተያይዞ በተፈጠረ መረጋገጥ 678 ሰዎች መገደላቸውን አስታውቀዋል። ክቡር ፕሬዚዳንት፣ ባለፈው እሁድ በኢትዮጵያ የኢሬቻ በዓል በግድያ ተፈጽሟል። ከኦሮሞ ድርጅቶች የተገኘው መረጃ 678 ሰዎች በጥይትና በመረጋገጥ ሕይወታቸው እንዳለፈ ያሳያል። ባለፉት አስር ወራት ሌሎች 700 ሰዎች መገደላቸውን በመግለጽ የማራቶን አሸናፊው ሌሊሳ ፈይሳ በሪዮ ኦሎምፒክ ላይ ለዓለም ማሳወቁና ማውገዙ ይታወሳል በማለት የፓርላማውን ቀልብ ስበዋል። የኢትዮጵያ መንግሥት ተቃውሞ የሚያነሱበትን በመግደልና በማሰር ነፃ ፕሬሱን በማፈንና የሙያና ሲቪክ ማህበራትን በማዳከምና በማኮላሸት በተደጋጋሚ ቢከሰስም መንግስት ግን አንድም ጊዜ ጥፋቱን አምኖ አያውቅም። የሰብአዊ መብት ድርጅቶችም ወደ አገሩ እንዲገቡና ሁኔታዎችን እንዲያጣሩም አይፈቅድም። ቀደም ሲል የአውሮፓ ፓርላማ በኢትዮጵያ መንግስት የሚፈጸመውን የመብት ጥሰት በማውገዝ ውሳኔዎች ያሳለፈ ቢሆንም ህብረቱ ግን እየተፈጸመ ላለው መጠነ ሰፊ የመብት ጥሰት ተመጣጣኝ እርምጃ እየወሰደ አይደለም በማለት በተደጋጋሚ ይወቀሳል። ወይዘሮ አና ጎሜዝ ይህንኑ በንጽጽር ሲገልጹም የመንግስታቱ ድርጅትና የአፍሪካ ኮሚሽን የሰብአዊ መብት ኮሚሽኖች ገለልተኛ ዓለም አቀፍ ቡድን ወደ ኢትዮጵያ ገብቶ ይፈጸማል የሚባለውን የመብት ጥሰት እንዲያጣራ ሲጠይቁ በርካታ የታክስ ከፋዩን ገንዘብ በልማት ስም የሚሰጠው የአውሮፓ ህብረት ግን እስካሁን ዝም ብለዋል በማለት ይህ ዝምታውም የሚያሳምም መሆኑን በስሜት ገልጸዋል። ወይዘሮ አና በመቀጠልም ክቡር ፕሬዚዳንት አሉ። ክቡር ፕሬዚዳንት፣ እኛ አውሮፓውያን እየተጨቆነ ካለው የኢትዮጵያ ህዝብ ጋር ያለንን አጋርነት እንገልጻለን። ግድያ ወደ ተፈጸመባቸው አካባቢዎችም ገለልተኛ አጣሪ ቡድን እንዲሄድና ሁኔታውን እንዲያጣራም እንጠይቃለን ብለዋል። የአውሮፓ ኮሚሽን በኢትዮጵያ መንግስት ላይ ይፈጽማሉ የሚባሉትን ግድያዎችና የመብት ጥሰቶች ባይክድም ሁኔታዎችን በውይይትና በማግባባት እንዲሻሻሉ እናደርጋለን በሚል እምነት ጠንካራ እርምጃ ከመውሰድ ተቆጥቦ እንደቆየ ነው የሚነገረው። በቢሾፍቱ ከተከሰተው የበርካቶች አሳዛኝ ህልፈተ ህይወት በፊት በኦሮሞና አማራ አካባቢዎች እንዲሁም በኮንሶ በተነሱ ህዝባዊ ተቃውሞዎች ምክንያት በመቶዎች የሚቆጠሩ መገደላቸውንና በሺ የሚቆጠሩ ደግሞ መታሰራቸውን የሰብአዊ መብት ድርጅቶች ባወጧቸው ዘገባዎች መግለጻቸው ይታወቃል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ